የዲደብሊው ዜና ጤና ይስጥልኝ። በመጀመሪያ አርዕስተ ዜናው በሐዋሳ ከተማና በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሞቱት ሰዎች ቁጥር 21 ደረሰ። በሐዋሳ ከተማ በግጭቱ የተጠረጠሩ 150 ሰዎች በቁጥጥር ስር ውለዋል። ዛሬ በባህር ዳርና መቀሌ ከተማ በተካሄዱ የከፍተኛ ተቋማት የምረቃ ሥነ ሥርዓቶች ላይ 150 የሚጠጉ ተማሪዎች ተመረቁ። ሳውዲ አረቢያ መራሹ ወታደራዊ ጥምረት በየመን መዲና ሰንዓ የሁቲ ሚሊሻ ጣቢያዎች ላይ ከባድ የአየር ድብደባ አካሄደም። ኢራን አርብ ዕለት በቁጥጥሯ ስር የዋለችውን የብሪታንያ የነዳጅ መርከብ በአፋጣኝ እንድትለቅ በርካታ ሀገራት ጠየቁ። በባህረ ሰላጤው ሀገራት አካባቢ ያለውን ውጥረት ተከትሎ ሳውዲ አረቢያ የዩናይትድ ስቴትስ ጦር ሀገሯ ላይ እንዲሰፍር ተስማማች። ማዕከላዊ ቻይና ውስጥ በአንድ የጋዝ ፋብሪካ ላይ በደረሰ የፍንዳታ አደጋ የሞቱት ሰዎች ቁጥር ወደ አስር ከፍ አለ። ዜናው በዝርዝር። በደቡብ ክልል በሐዋሳ ከተማና በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሞቱት ሰዎች ቁጥር 21 መድረሱን የሲዳማ አርነት ንቅናቄ አስታወቀ። የሐዋሳ ከተማ ከንቲባ አቶ ስኳሬ ሾዳ በሐዋሳ ከተማ በነበረው ግጭት አራት ሰዎች መሞታቸውን አስታውቋል። የሲዳማ ነጻነት ንቅናቄ የህዝብ ግንኙነት ኃላፊ አቶ ደሳለኝ ኔሳ ዛሬ ለዲደብሊው እንደተናገሩት በሲዳማ ዞን ከጸጥታ አስከባሪዎች ጋር በነበረ ግጭት 21 ሰዎች መሞታቸው ተረጋግጧል። በሲዳማ ዞን ስር ባለው ወተረሬሳ 12 ሰዎች መሞታቸውን የሚናገሩት አቶ ደሳለኝ በሞሮቾ ሶስት በሀገረ ሰላም ደግሞ ሁለት ሰዎች በግጭቱ ህይወታቸው እንዳለፈ አስረድተዋል። የሲዳማ ዞን በክልል ለመደራጀት ያቀረበው ጥያቄ በይፋ እንዲታወጅ የአካባቢው ወጣቶችና ነዋሪዎች መጠየቃቸውን ተከትሎ ባለፈው ሐሙስ በሐዋሳ ከተማ የተቀሰቀሰው ግጭት ወደ ሌሎች ቦታዎችም ተዛምቷል። በሐዋሳ በነበረው ግጭት አራት ሰዎች መሞታቸውንና ሌሎች ሰባት ሰዎች በጽኑ መቁሰላቸውን የከተማይቱ ከንቲባ አቶ ስኳሬ ሾዳ ዛሬ በሰጡት መግለጫ ተናግረዋል። በግጭቱ የተጠረጠሩ 150 ሰዎች በቁጥጥር ስር መዋላቸውንም ከንቲባው ጠቁመዋል። ግጭቱን ተከትሎ የክልልና የፌዴራል አካላት ባደረጉት የማረጋጋት ስራ በሐዋሳ ከተማና በአካባቢው ያለው የጸጥታ ሁኔታ መሻሻሉን አቶ ስኳሬ መግለጻቸውን የሐዋሳው ወኪላችን ሸዋንግዛው ወቃየው ዘግቧል። በሐዋሳ በዛሬው ዕለት የትራንስፖርት እንቅስቃሴ እንደሚታይና የማህበራዊ አገልግሎት መስጫዎች ተከፍተው ስራ መጀመራቸውን ዘጋቢያችን አክሏል። የኢንተርኔት አገልግሎትና የማህበራዊ መገናኛ ዘዴዎች ግን አሁንም ዝግ እንደሆኑ ነግሮናል። ዛሬ በባህር ዳርና መቀሌ ከተማ በተካሄዱ የከፍተኛ ተቋማት የምረቃ ስነ ስርዓቶች ላይ 15 ሺህ የሚጠጉ ተማሪዎች ተመረቁ። የባህር ዳር ዩኒቨርሲቲ በመጀመሪያ በሁለተኛና በሶስተኛ ዲግሪ ያስመረቃቸው ተማሪዎች 9750 ተማሪዎች ሲሆኑ ከእነሱ ውስጥ 2687ቱ ሴቶች ናቸው። ዛሬ ከዩኒቨርሲቲው የክብር ሜዳ ላይ የተሸለሙት የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጣፍ መሐመድ ለተመራቂዎች ባስተላለፉት መልእክት ተማሪዎች ከዩኒቨርሲቲ ሲመረቁ በሳይንስና ቴክኖሎጂ እውቀት መታጠቅ ብቻ ሳይሆን ሰብአዊነትንና ምክንያታዊነትንም በመላበስ ለሀገራችን ሕዝቦች እድገትና ለሕዝባችን ኑሮ መሻሻል መስራት ያስፈልጋል ብለዋል። ውድ ተመራቂዎች ክቡራትና ክቡራን፣ ኢትዮጵያውያን ከሚለያዩን ጉዳዮች በላይ የሚያግባቡን ዓለም ያስደምሙ የጋራ እሴቶችና ታሪክ አለን። ሆኖም ግን ባለፈ ታሪክ ስንነታረክ ጊዜ የምናሳልፍበት ዘመን ላይ ደርሰናል። ባለፈ ታሪክ ከመነታረክ በጋራ የምንጋፈጠውን ነገ እንዴት እንሻገር ብለን ማሰብ ማስቀደም አለብን። የወቅቱን ጥያቄና የወደፊቱን የጋራ የእጣ ፈንታችንን ለመወሰን ደግሞ ከትምህርት ጥሩ ስንቅ ነው። የባህር ዳር ዩኒቨርሲቲ ከሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጣፍ መሐመድ ሌላ ለሌሎች ሶስት ሳይንቲስቶች የክብር ዶክትሬት ዲግሪ ሰጥቷል። እንደ ባህር ዳር ዩኒቨርሲቲ ሁሉ የመቀሌ ዩኒቨርሲቲም በተለያዩ የትምህርት ዘርፎች ሲያስተምራቸው የቆየውን 7425 ተማሪዎችን ዛሬ አስመርቋል። በምርቃት ስነ ስርዓቱ ላይ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በክብር እንግድነት ተገኝተው ንግግር አሰምተዋል። ክቡራን እንግዶች፣ ውድ ተመራቂዎች፣ ዛሬ ለመረቃ የደረሳችሁት በክልላችን መማርና ማስተማር የሚያስችል የተረጋጋ ሰላም ማስጠበቅ ስለተቻለ ነው። አገራችን ያለችበት ሁኔታ ይቅርና ትምህርቱን በተረጋጋ መንፈስ ተምሮ ጨርሶ ለመመረቅ በሰላም ወጥቶ የማይመለስበት ዜጎቻችን በከፍተኛ ደረጃ ከሚኖሩበት ቦታዎች በገፍ የሚፈናቀሉበት፣ ለበርካታ ጥቃቶችና ጉዳቶች የተጋለጡበት ያልተረጋጋ ሁኔታ እንዳለ ሁላችን የምናውቀው ነው። ዶክተር ደብረጽዮን በንግግራቸው የዛሬዎቹ ተመራቂዎች የትግራይ ሕዝብ መልካም ተግባር ምስክሮች እንደምትሆኑ ተስፋ እናደርጋለን ብሏል። ከመቀሌ በመጀመሪያ ዲግሪ ትምህርታቸውን ያጠናቀቁት 5146 ሲሆኑ 2275 ተማሪዎች ደግሞ ሁለተኛ ዲግሪያቸውን ያገኙ ናቸው። አራት ተማሪዎች በዶክትሬት ዲግሪ ተመርቀዋል። በየመን መዲና ሰንአ ዛሬ ከባድ የአየር ድብደባዎች ተካሄዱ። ሳውዲ አረቢያ መራሽ ወታደራዊ ጥምረት እንዳስታወቀው በሁቲ የሚሊሺያ ጣቢያዎች ላይ ዛሬ ከባድ የአየር ድብደባ አካሂዷል። የዓይን እማኞች በበርካታ የመዲናው አካባቢዎች የአየር ድብደባ መካሄዱን አረጋግጠዋል። በኢራን የሚታገዘው የሁቲ ሚሊሺያ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም አንስቶ ዋና ከተማዋ ሰንአንና ሰሜን የመን ውስጥ የሚገኙ በርካታ አካባቢዎችን በቁጥጥሩ ስር አውሏል። ከዚያን ጊዜ አንስቶ ከሳውዲ አረቢያ መራሽ ጦር ጋር ውጊያ ያካሂዳል። አንድ የሁቲዎች ቃል አቀባይ እንዳስታወቁት አማጽያኑ ሳውዲ አረቢያ በሚገኝ የአየር ኃይል ላይ በሰው አልባ አይሮፕላኖች በርካታ ውጊያዎች አካሂዷል። ይህ የጦር ጣቢያ በሳውዲ አረቢያ ደቡብ ምዕራብ ክፍል ይገኛል። ጀርመን ፈረንሳይና ሌሎች ሀገራት ኢራን በቁጥጥሩ አስር የዋለችውን ነዳጅ የጫነ የብሪታንያ መርከብ በአፋጣኝ እንድትለቅ ጠየቁ። የጀርመን ውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው ነገሩ ከመክረሩ በፊት ኢራን የስቴና ኢምፔሪዮ መርከብና የመርከቡ ሰራተኞችን በአፋጣኝ ልትለቅ ይገባል። የፈረንሳይ ውጭ ጉዳይ ሚኒስቴርም እንዲሁ የብሪታንያ መርከብ መታገትን በጥብቅ በማወገዝ ጉዳዩ አሳሳቢ መሆኑን ገልጿል። ኢራን በበኩሏ የብሪታንያው መርከብ በቁጥጥር ስር የዋለው ዓለም አቀፍ የመርከብ ጉዞ ህግን በመጣሱ ነው ብላለች። በዚህም የተነሳ ነው መርከቡ የወደብ ከተማ የሆነችው ባንዳር አባስ ላይ አርብ ዕለት በቁጥጥር ስር የዋለው። ከዚህም በተጨማሪ መርከቡ ቀደም ብሎ ከአንድ የአሳ አጥማጭ ጀልባ ጋር ተጋይቷል ተብሏል። ብሪታንያ የቴህራን መንግስትን ድርጊት ሌላ እርምጃ ያስከትላል በማለት አስጠንቅቃለች። የብሪታንያ ውጭ ጉዳይ ሚኒስተር ጀርሚ ሀንት አርብ ዕለት ኢራን የብሪታንያና የላይቤሪያ ባንዲራ ያውለበልቡ የነበሩ ሁለት መርከቦችን በቁጥጥር ስር መዋላቸውን ገልጸው ነበረም የላይቤሪያ ባንዲራ ሲያውለበልብ የነበረው መርከብ ግን መለቀቁ ነው የተዘገበው። የብሪታንያ የነዳጅ ዘይት መርከብ ላይ ሀያ ሶስት ሰዎች ተሳፍረው ይገኛሉ። በሰዎቹ ላይም ምንም አይነት ጉዳት እንዳልደረሰ ተገልጿል። የኢራን ከፍተኛ ፍርድ ቤት መርከቡ እስከ ነገ እሁድ ድረስ እንዳይንቀሳቀስ እገዳ ጥሎበታል። በኢራንና በብሪታንያ መካከል በተፈጠረው ውጥረት ምክንያት መርከቡ በቶሎ መለቀቁ አጠራጣሪ ነው። አድማጮች የምትከታተሉት ከዲ ደብልዩ የሚተላለፈውን የዓለም ዜና ነው። በባህረ ሰላጤው ሀገራት አካባቢ ያለውን ውጥረት ተከትሎ ሳውዲ አረቢያ የዩናይትድ ስቴትስ ጦር ሀገሯ ላይ እንዲሰፍር ተስማማች። አንድ የሳውዲ መንግስት ተወካይ አርብ ማምሻውን በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ኤስፒኤ እንደተናገሩት ንጉሥ ሳልመን በዚህ ተስማምተዋል። ሁለቱ ሀገራት በአካባቢው ሰላምና መረጋጋት እንዲሰፍን በጋራ መስራት እንደሚፈልጉም ተናግረዋል። የዩናይትድ ስቴትስ ወታደሮች እንደ ኢሮፒያን አቆጣጠር ከ1991 እስከ 2003 ዓ.ም ም ድረስ ሳውዲ ጣቢያ ላይ ሰፍረው ነበረ። በወቅቱም ሀገሪቱ ከሪያድ በስተ ደቡብ በነበራት የጦር ጣቢያ የአየር ኃይሏ ከኢራቅ ጋር ተዋግቷል። በባህረ ሰላጤው ውጥረት እያየለ የመጣው በተለይ ከኢራን ጋር ባለው ውዝግብ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ስጋት አሳሰበብን ያሉትን አንድ የኢራን ሰው አልባ አይሮፕላን የዩኤስ የጦር መርከብ መትቶ መጣሉን ሐሙስ ለት ተናግረዋል። ኢራን በበኩሏ ምንም አይነት ሰው አልባ አይሮፕላን እንዳልተመታባት አስታውቃለች። የኢራን ጦር ሁለት የብሪታንያ የነዳጅ መርከቦችን በዚህ ሳምንት በቁጥጥር ስር የዋለ ሲሆን እስካሁን የተለቀቀው አንዱ ብቻ ነው። ማዕከላዊ ቻይና ውስጥ በአንድ የጋዝ ፋብሪካ ላይ በደረሰ ፍንዳታ የፍንዳት አደጋ የሞቱት ሰዎች ቁጥር ወደ አስር ከፍ አለ። የሀገሪቱ ብሔራዊ ቴሌቪዥን ጣቢያ እንደዘገበው በአደጋው 19 ሰዎች ቆስለዋል፣ አምስት ሰዎች ደግሞ የደረሱበት አልታወቀም ተብሏል። አደጋው የደረሰው ሄናን በምትባል አውራጃ ነው ጋዝ በሚመረትበት ፋብሪካ አርብ ከሰዓት በኋላ ፍንዳታው ሲከሰት በአካባቢው ሶስት ኪሎ ሜትር ርቀት ላይ የሚገኙ መስኮቶችና በሮች ሳይቀሩ ወድመዋል ተብሏል። የአደጋው መንስኤ ግን አልታወቅም። ቻይና ውስጥ በተደጋጋሚ ተመሳሳይ አደጋዎች በፋብሪካዎች ላይ ይደርሳሉ። ባለፈው መጋቢት ወር እንዲሁ በአንድ የኬሚካል ፋብሪካ ላይ በደረሰ ፍንዳታ የ78 ሰዎች ሕይወት ጠፍቷል። በመቶ የሚቆጠሩ ደግሞ ቆስለዋል። ይህ ዲ ደብልዩ ነው። አድማጮች፣ አርእስተ ዜናው በድጋሚ እንሆ። በሐዋሳ ከተማና በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሞቱት ሰዎች ቁጥር 21 ደረሰ። በሐዋሳ ከተማ በግጭቱ የተጠረጠሩ 150 ሰዎች በቁጥጥር ስር ውለዋል። ዛሬ በባህር ዳርና መቀሌ ከተማ በተካሄዱ የከፍተኛ ተቋማት የምረቃ ስነ ስርዓቶች ላይ 15 ሺህ የሚጠጉ ተማሪዎች ተመረቁ። ሳውዲ አረቢያ መራሹ ወታደራዊ ጥምረት በየመን መዲና ሰንዓ የሁቲ ሚሊሺያ ጣቢያዎች ላይ ከባድ የአየር ድብደባ አካሄደ። ኢራን አርብ ዕለት በቁጥጥሯ ስር የዋለችውን የብሪታንያ የነዳጅ መርከብ በአፋጣኝ እንድትለቅ በርካታ ሀገራት ጠየቁ። በባህረ ሰላጤው ሀገራት አካባቢ ያለውን ውጥረት ተከትሎ ሳውዲ አረቢያ የዩናይትድ ስቴትስ ጦር ሀገሯ ላይ እንዲሰፍር ተስማማች። ማዕከላዊ ቻይና ውስጥ በአንድ የጋዝ ፋብሪካ ላይ በደረሰ የፍንዳታ አደጋ የሞቱት ሰዎች ቁጥር ወደ አስር ከፍ አለ። የዓለም ዜናው የእስካሁኑ ነበር።